ትኩረት በአፍሪካ እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 በኮንጎ ዴሞክራቲክ ሪፐብሊክ የኢቦላ ወረርሽኝ ተከስቶ በነበረበት ወቅት ለእርዳታ የተሰማሩ የዓለም አቀፍ ድርጅቶች ሰራተኞች በሴቶች ላይ የፆታ ጥቃትና አስገድዶ መድፈር ወንጀል ፈጽመዋል የሚለውን ክስ እንዲያጣራ የተቋቋመው አጣሪ ኮሚሽን የምርመራውን ውጤት ባለፈው ማክሰኞ ይፋ ሲያደርግ በወንጀሉ ተካፋይ ከሆኑት ውስጥ ሀያ አንዱ የዓለም የጤና ድርጅት ሰራተኞች መሆናቸውን አጋልጧል። አጣሪ ኮሚሽኑ የተቋቋመው በኮንጎ ዴሞክራቲክ ሪፐብሊክ የኢቦላ ወረርሽኝ መከሰትን ተከትሎ ወደ ምስራቃዊ ኮንጎ ተሰማርተው የነበረው የዓለም የጤና ድርጅት ሰራተኞች በልጃገረዶችና ሴቶች ላይ የፆታ ጥቃት ፈጽመዋል፣ አስገድደውም ደፍረዋል የሚለውን ክስ ተከትሎ ባለፈው ዓመት የጥቅምት ወር ሲሆን ማክሰኞ ይፋ የሆነው ዘገባም ያለፈው አንድ ዓመት የምርመራ ውጤት እንደሆነ ታውቋል። ኮሚሽኑ በዘገባው ከ13 እስከ 43 ዕድሜ ያላቸውን የ80 ሴቶችን አቤቱታ የመረመረ መሆኑን ገልጾ የተፈጸሙት ጥቃቶችም አስገድዶ መድፈርን ጨምሮ ከፍተኛ የወሲብ ጥቃትና ብዝበዛ መሆናቸውን አስታውቋል። ወንጀሉን ፈጽመዋል ተብለው ከተለዩት ውስጥም የድርጅቱ ሐኪሞች፣ ማኅበራዊ ሠራተኞችና ሹፌሮች እንደሚገኙበት በዘገባው ተገልጿል። የወንጀሉ ተሳታፊ ወንዶች ብዙውን ጊዜ ድርጊቱን የሚፈጽሙት ስራ ፈላጊዎችንና ችግረኛ ወጣት ሴቶችን ስራ እናሰጣችኋለን በሚል ተስፋ ሲሆን ሰራተኞች ከሆኑም ከስራ እንዳይባረሩ በመስጋት የሚቀርብላቸውን የግንኙነት ጥያቄ እንደሚቀበሉ የጥቃቱ ሰለባዎች የተናገሩ መሆኑን ዘገባው ሰንዶ አስነብቧል። ይህ የዓለም የጤና ድርጅት የቀረበበትን የጾታ ጥቃት ክስ እንዲያጣራለት ራሱ ያቋቋመው የምርመራ ኮሚሽን በምርመራው ጥቃት ከደረሰባቸውና ከተደፈሩ ወጣት ሴቶች ውስጥ 29ኙ ላልተፈለገ እርግዝና እንደተጋለጡና ደፋሪዎቻቸውም እርግዝናቸውን እንዲያስወረዱ ጫና አድርጎባቸው እንደነበር ጭምር አጋልጧል። ዘገባው ይፋ እንደሆነ የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖምና የድርጅቱ የአፍሪካ ተጠሪ ዶክተር ማትሺዲሶ ሙቲ የተፈጸመው ወንጀል አሳዛኝና ልብ የሚሰብር መሆኑን ገልጸው በየግላቸው ይቅርታ ጠይቀዋል። ዶክተር ቴድሮስ በመግለጫቸው አክለውም እንደዚህ አይነቶቹን ጥቃቶች በወቅቱ አለማሳወቅም ድርጊቱን የመፈጸም ያህል ወንጀል መሆኑን ጠቅሰው በተለይ በጾታ ጥቃት ላይ ምንም አይነት ትዕግስት ሊኖር አይገባምም፣ ብለዋል። በድርጅቱ ሰራተኞች ለደረሰው ጥቃትና ለተፈጸመው ወንጀልም እንደ ድርጅቱ ዳይሬክተር ኃላፊነት የሚወስዱ መሆኑን ገልጸው የጥቃቱ ሰለባዎች የደረሰባቸውን ጉዳት ይፋ በማውጣታቸውም አመስግነዋል። አያይዘውም ዶክተር ቴድሮስ በድርጅቱ የክትትልና ሪፖርት አፈጻጸም ድክመት ምክንያት በሰለባዎቹ ላይ የደረሰው ጉዳት መባባሱ ከልብ ያሳዝነኛል በማለት ለተጠቂዎቹ ድርጅታቸው አስፈላጊውን ድጋፍ እንደሚያደርግና በወንጀለኞቹ ላይም ሕጋዊ እርምጃ እንደሚወሰድ አስታውቀዋል። አጣሪ ኮሚሽኑ ድርጅቱ ሰራተኞችን የሚመለምልበትና የሚቀጥርበት መስፈርት ለተፈጠረው ችግርና ለተፈጸመው ወንጀል የራሱ የሆነ አስተዋጽኦ ሳያደርግ እንዳልቀረ በመግለጽም ችግሩ ከድርጅቱ መዋቅራዊ ችግሮች ጋር ሊያያዝ ይችላል ሲልም ድርጅቱን ወቅሷል። ተመሳሳይ የጾታ ጥቃት ወንጀሎች እንዳይፈጸሙም ድርጅቱ ሊያደርግ ይገባዋል ያላቸውን ምክረ ሀሳቦችም አጣሪ ኮሚሽኑ በዘገባው አካቶ አቅርቧል። ለሰራተኞቹ በቂ ስልጠና መስጠትና በስነ ምግባር ማነጽ፣ የድርጅቱን ውስጣዊ የሪፖርት አላላክ ስርዓት ማሻሻልና ማቀላጠፍ እንዲሁም ለጥቃት ሰለባዎችና በተለይም የደረሰባቸውን ጥቃት በድፍረት የሚያጋልጡትን መደገፍና ማበረታታት የሚሉት ከተጠቀሱት ምክረ ሀሳቦች ጥቂቶች ናቸው። በመንግስታቱ ድርጅት ልዩ ልዩ ኤጀንሲዎችና ዓለም አቀፍ የእርዳታ ድርጅቶች ሰራተኞች ላይ የፆታ ጥቃት ወንጀል ክስ ሲቀርብ ይህ የመጀመሪያ ጊዜ አይደለም። ዓለም አቀፍ የእርዳታ ድርጅቶችና የመንግስታቱ ድርጅት የልዩ ልዩ ኤጀንሲዎች አንዳንድ ሰራተኞች ችግር የደረሰባቸውን ለመርዳት ወይም ሰላም ለማስከበር ወደ ተለያዩ አገሮችና ሕዝቦች ሲላኩ የእነሱን እርዳታ በሚሹ ወጣት ሴቶች ላይ የፆታ ጥቃት እንደሚፈጽሙ የሚታወቅ ሲሆን እንደ አውሮፓ አቆጣጠር በ2019 ዓ ምት በመንግስታቱ ድርጅት የሰላም አስከባሪ ኃይሎች በሃይቲ እና በመካከለኛው አፍሪካ ሪፐብሊክ የተፈጸሙ ጥቃቶች ለአብነት ከሚጠቀሱት ውስጥ ናቸው። ዚያ ከ10 ዓመት በፊት በአረብ ዓለም ተቀስቅሶ የነበረው አብዮት የስኬት ምልክት በመሆን ትጠቀሳለች። እንደ አውሮፓ አቆጣጠር 2011 በበርካታዎቹ የአረብ አገሮች የለውጥና የዴሞክራሲ ጥያቄዎች የተነሳበት ልዩ ዓመት እንደነበር የሚታወስ ሲሆን ከቱኒዚያ በስተቀር በሌሎቹ የአረብ አገሮች የተነሱት የዴሞክራሲ ጥያቄዎች ተዳፍነው እንደቀሩና የለውጥ አራማጅ ኃይሎችም ለከፋ ችግር ጭምር ተጋልጠው እንደሚገኙ ነው የሚታወቀው። በባህሬን በሳውዲ አረቢያና ሌሎች የአረብ ሀገሮች ተነስተው የነበሩት የመብትና የማሻሻያ ጥያቄዎች ባጭሩ እንደቀሩ የሚነገር ሲሆን በግብፅ ደግሞ የባሰ አምባገነናዊ አስተዳደር መስርቶ ነው የአረቡ አብዮት ያለፈው። ከዚህ ባለፈ በሊቢያ ሱሪያና የመን የተቀሰቀሰው አብዮትና የለውጥ ጥያቄ ጭራሹንም አገሮቹን ማቆሚያ ወደሌለው የእርስ በርስ ጦርነት ከቷቸው ነው የሚገኘው። የቱኒዚያ ህዝብና ፖለቲከኞች ግን የነበረውን አምባገነን አስተዳደር ካስወገዱ በኋላ ልዩነቶቻቸውን አስወግደውና በለውጥና አብዮት ጊዜ ሊከሰቱ የሚችሉትን ተግዳሮቶች በመወጣት አዲስ ስርዓት ለመገንባት የሄዱባቸው መንገዶች በአርአያነት የሚጠቀሱ ናቸው። የፖለቲካ ፓርቲዎችንና የለውጥ ኃይሎችን በማቀራረብና በማግባባት ለለውጡ ሂደት ስምረት በጋራ እንዲሰሩ በማድረግ በኩል የቱኒዚያ የሲቪክ ማህበራት ህብረት በተለየ ሁኔታ የተሳካ ስራ እንደሰራ ይጠቀሳል። ለዚህም የ2015 ዓ.ም የሰላም የኖቤል ሽልማት ተሸላሚ ለመሆን በቅቷል። ከዚያን ጊዜ ወዲህ ቱኒዚያ ህገ መንግስቷን በማሻሻል የመድብለ ፓርቲ ስርዓትን እውን በማድረግ በዴሞክራሲያዊ ስርዓት ግንባታ ሂደት ውስጥ እንደምትገኝ ነው የብዙዎች ግንዛቤ። ሆኖም ግን ከለውጡ ወዲህ በተለያዩ ጊዜያት ወደ ስልጣን የሚመጡት መንግስታት ህዝቡ ያነሳቸውን የማህበራዊና ኢኮኖሚ ጥያቄዎች ለመመለስ ከመታተር ይልቅ በሙስና የተዘፈቁ በመሆናቸው አገሪቱ አሁንም በተቃውሞና አለመረጋጋት እየታመሰች ነው። አገሪቱን ክፉኛ የመታው የኮቪድ-19 ወረርሽኝም የህዝቡን ችግር እንዳባባሰው ነው የሚነገረው። በዚህ የፖለቲካና የኢኮኖሚ ቀውስ መሃል ባለፈው ሐምሌ የአገሪቱ ፕሬዝዳንት ሚስተር ካይስ ሳይድ ፓርላማውን በትነውና ጠቅላይ ሚኒስትሩንና ካቢኔያቸውን ሽረው የህግ አውጪውንና የአስፈጻሚውን ስልጣን በራሳቸው ቁጥጥር ስር በማድረግ አገሪቱን በአስቸኳይ ጊዜ ህግ የሚያስተዳድሩ መሆኑን አስታወቁ። ፕሬዚዳንቱ እርምጃ የወሰዱት አገሪቱን እየገባችበት ካለው ቀውስ ለመታደግ ነው ሲሉ የሚከራከሩ ሲሆን የውጭ ጉዳይ ሚኒስትራቸው ሚስተር ኦትማን ጂራንዲ ባለፈው ሰኞ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግርም የፕሬዚዳንቱ እርምጃ የህዝቡን ፍላጎትና ጥያቄ ተከትሎ የተፈጸመ እንደሆነና ህገ መንግስታዊም እንደሆነ አስታውቀዋል። ገዢው ፓርቲና ተቃዋሚዎች ግን የፕሬዚዳንቱን እርምጃ ህገ መንግስቱን የሻረ መፈንቅለ መንግስት ነው ሲሉ ነው የሚከራከሩት። ባለፈው ሰኞ ደግሞ ፕሬዝዳንት ሳይድ ወይዘሮ ናጂላ በአውደን ሮም ዳሃኔን ጠቅላይ ሚኒስትር አድርገው በመሾም ካቢኔ በማቋቋም ሙስናን የሚዋጋና መንግስታዊ አገልግሎቶችን የሚሰጥ ውጤታማ መንግስት እንዲመሰርቱ አዘዋል። አዲስ የተሾሙ ጠቅላይ ሚኒስትር ወይዘሮ ናጂላ በሙያቸው የከርሰ ምድር ባለሙያ ሲሆኑ በመንግስት አስተዳደር ስራ ብዙም ልምድ እንደሌላቸው ነው የሚነገረው። ሆኖም ግን በቱኒዚያ ብቻ ሳይሆን በአረቡም ዓለም የመጀመሪያዋ ሴት ጠቅላይ ሚኒስትር መሆናቸው ለቱኒዚያና ለአረቡ ዓለም ሴቶች ጭምር አርአያነት ያለው ተደርጎ እንደሚወሰድ ነው በአንዳንዶች የሚገለጸው። ይሁን እንጂ በቱኒዚያ ህገ መንግሥት መሠረት ጠቅላይ ሚኒስትር የሚሾመው በፓርላማው ነው። ፓርላማው ደግሞ በፕሬዚዳንቱ ትዕዛዝ የተበተነ በመሆኑ ሊያጸድቅም ሆነ ሊሽር የማይችል መሆኑ የጠቅላይ ሚኒስትሯን ሹመት ህጋዊነት ጥያቄ ውስጥ ከቶታል። የፕሬዝዳንቱን እርምጃና የጠቅላይ ሚኒስትሩን ሹመት የሚቃወሙት ፓርቲዎች ጥምረት ፈጥረው ህዝቡ ተቃውሞን እንዲያሰማ ጥሪ አስተላልፈዋል። የታገደው ፓርላማ አፈ ጉባኤ ፓርላማውን ለስብሰባ እንዲጠሩና ሥራቸውን እንዲቀጥሉም እንደዚሁ ጥሪ ቀርቧል። ሚስተር አህመድ ጋሉል የተባሉ የገዢው የኢንሃዳ ፓርቲ የስራ አስፈጻሚ ኮሚቴ አባል ፕሬዚዳንት ሳይድ መንግስት ስራውን እየሰራ ባለመሆኑ ችግር ተፈጥሯል ካሉ ማድረግ የሚችሉት ምርጫ መጥራትና ህዝቡ እንዲወስን ማድረግ ነው ሲሉ ይከራከራሉ። So if he is with the, with the ምክንያት በአሁኑ ወቅት ቱኒዚያ ስልጣኑን ጠቅልለው በያዙት ፕሬዚዳንት ሳይድ እና በፖለቲካ ፓርቲዎች መካከል በተፈጠረ ውዝግብ ወደ ቀውስ እንዳትገባ አስግቷል እየተባለ ነው። ቱኒዚያውያን እንደገዚህ ቀደሙ ልዩነቶቻቸውን በውይይትና ድርድር አስወግደው የጀመሩትን የዴሞክራሲ ስርዓት ግንባታ ይቀጥሉ ይሆን ወይንስ እነሱም ወደ ውዝግብና የእርስ በርስ ግጭት ይገቡ ይሆን የብዙዎች ጥያቄ ነው አድማጮች የዛሬው ትኩረት በአፍሪካ ዝግጅት እዚህ ያበቃል ገበያው ንጉሴ ነኝ ጤና ይስጥልኝ ጋዜጦች ጤና ይስጥልን አድማጮቻችን። የኢትዮጵያ መንግስት በተባበሩት መንግስታት ድርጅት ስር በተለያዩ ኤጀንሲዎች ውስጥ የሚሰሩ ሰባት የውጭ ሀገር ዜጎች በሰባ ሁለት ሰዓታት ውስጥ ኢትዮጵያን ለቀው እንዲወጡ ትእዛዝ ማስተላለፉን ዶችላንድ ፉንክ እና ኤፍ ኤፋ በዘገባቸው ገልጸዋል። የውጭ ጉዳይ ሚኒስቴር በኢትዮጵያ የድርጅቱ ከፍተኛ ባልደረቦች ሀገር ለቀው እንዲወጡ የወሰነው በሀገር ውስጥ ጉዳይ ጣልቃ በመግባት ህገወጥ ስራ ሲሰሩ በመገኘታቸው ነው ብለዋል። ከሀገር እንዲወጡ የታዘዙት በመንግስታቱ ድርጅት የዩኒሴፍ ኢትዮጵያ ተወካይ ሚስ አዴል ኮደር የተራዶ ምክትል አስተባባሪ ግራንት ሊያቲ የተራዶ ምክትል አስተባባሪ ተወካይ ኤልታሂር የሰላምና ልማት አማካሪ ከውሲ ሳንቼሎቲ የሰብአዊ መብት ከፍተኛ ኮሚሽነር ቢሮ ባልደረባ ሶኒ ኦኒት ቡላ የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ኦቻ ምክትል አስተባባሪ ሰይድ መሐመድ እና በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ኦቻ ኃላፊ ሚስ ማርሲ ቪጎዳ መሆናቸውንም ዘገባዎቹ ገልጸዋል። የአውሮፓ ኅብረት ከአፍሪካ ጋር ያለውን አጋርነትና ትብብር የሚያጠናክሩ ዓለም አቀፍ ፕሮጀክቶችንና አዲስ ፍኖተ ካርታ ማዘጋጀቱን ይፋ አድርጓል ሲሉ ዶችላንድ ፉንክ ኤፍፋ እና ሌሎችም የጀርመን መገናኛ ብዙኃን ዘግበዋል። አረንጓዴ እና ዲጂታል ኢኮኖሚ ለአፍሪካ የተሰኘው ይኸው ቀጣዩ የዕድገትና ትራንስፎርሜሽን መርሃ ግብር በሁለቱም አህጉራት የጋራ መሰረታዊ ጥቅም ላይ የተመሠረተ ይሆናል ተብሏል። ከዓመታት በፊት የቻይናው ፕሬዚዳንት ሺጂንፒንግ ገቢራዊ ባደረጉት የ1 ትሪሊዮን ዶላር የሮድ ኤንድ ቤልት ኢኒሽቲቭ መርሃ ግብር ምክንያት በርካታ የአፍሪካ ሀገራት በልማት እርዳታው ግዙፍ የኢኮኖሚና ማህበራዊ የመሰረተ ልማት ግንባታዎችን በማከናወን ላይ እንደሚገኙ ያወሳው ህብረቱ ይህንን የቻይና በአፍሪካ የተንሰራፋ የልማትና ኢንቨስትመንት እንቅስቃሴ ለመገዳደር ካለፈው መስከረም 5 2014 ዓ ም ጀምሮ የአውሮፓ ህብረት ግሎባል ጌትዌይ ዓለም አቀፍ የትብብር መግቢያ በር የተሰኘ ተገዳዳሪ አዲስ ስትራቴጂ ገቢራዊ ማድረጉን እነዚሁ የጀርመን መገናኛ ዘዴዎች ዘግበዋል። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ፎን ደር ላየንም በየካቲት ወር 2014 ዓ ም በሚካሄደው የአፍሪካ አውሮፓ ህብረት ጉባኤ አዲሱን የህብረቱ ስትራቴጂ የሚያስተዋውቁ ሲሆን ቻይና በአፍሪካ ከምታንቀሳቅሰው 474 ቢሊዮን ዶላር ኢንቨስትመንት ጋር አውሮፓ ለመወዳደር ያለውን ቁርጠኝነትም ይፋ ያደርጋሉ ተብሎ ይጠበቃል። ይኸው አዲሱ የህብረቱ የአፍሪካ የኢንቨስትመንት ትብብር እቅድ የታክስ ተደራራቢነትን ለማስቀረት የሚያስችልና ተጨማሪ ገቢን የማስገኘት ዓላማ ያለው የፍጆታ ወይም የተጨማሪ እሴት የታከለበት የምርት ግብይትን እንደሚፈቅድ ይታመናል። የናይጄሪያ መንግስት የኮቪድ ወረርሽኝን ለመከላከል የወጡ ደንቦችን በመጣስ ወደ ሀገር ውስጥ በገቡና ወደ ውጭ በሚጓዙ ከ200 በላይ ናይጄሪያውያንና የውጭ ዜጎች ፓስፖርት ላይ እገዳ መጣሉን የኤፍፋ ዘገባ ይፋ አድርጓል። በፕሬዚዳንቱ ጽፈት ቤት የኮቪድ መከላከያ ግብረ ኃይል ተጠሪ ዶክተር ሙክታር መሐመድ እንዳሉት ህጋዊ የኮቪድ ምርመራ ባለማድረግና ከለይቶ ማቆያ ስፍራ በመሰወር ሕግን በተላለፉ በእነዚሁ ግለሰቦች ላይ የተጣለው እቀባ ለአንድ ዓመት የሚዘልቅ ነው። ናይጄሪያ ሶስተኛው ዙር የኮሮና ወረርሽኝ ወጀብ አድማሱን ካሰፋ በኋላ በአየር ማረፊያ ጣቢያዎች፣ በወደቦችና በድንበሮች አካባቢ የበሽታውን ስርጭት ለመግታት በህገወጥ ዝውውር ላይ ቁጥጥር መጠናከሩ ታውቋል። ፈረንሳይ ለአልጄሪያ፣ ሞሮኮና ቱኒዚያ ዜጎች የምትሰጠውን ቪዛ በእጅጉ መቀነሷን ባለፈው ማክሰኞ የሀገሪቱ መንግስት ቃል አቀባይ መግለጻቸውን የጀርመን መገናኛ ብዙኃን ዲታገስ ሳይቱንግ፣ ኒውስትራል እና ዲፕሬስ በሰሞኑ ዘገባቸው ገልጸዋል። ቃል አቀባዩ ጋብርኤል አታል እንዳሉት ከአሁን ቀደም ተደርጎ የማያውቅና ከባድ ውሳኔ ነው። ሆኖም ሀገራቱ እኛ የማንፈልጋቸውንና በፈረንሳይ መቆየት የማይገባቸውን ዜጎቻቸውን ለመመለስ ፈቃደኛ ሆነው ባለመገኘታቸው ውሳኔውን ለማስተላለፍ ተገደናል ሲሉ አስረድተዋል። የፈረንሳይ ፍርድ ቤት በያዝነው ዓመት ስድስት ወራት ብቻ ከ7700 በላይ አልጄሪያውያንን የመኖሪያ ቪዛ ጥያቄ ውድቅ ቢያደርግም የሀገሪቱን ግዛት ለቀው እንዲወጡ የተደረጉት 22 ብቻ መሆናቸውን ዘገባው አመልክቷል። ፕሬዚዳንት ማክሮን ለቀጣዮቹ ስድስት ወራት ለ31500 አልጄሪያውያን ቪዛዎች እንዳይሰጥ አግደዋል። በ2020 ዓ ምት ፈረንሳይ ለሀገራቱ ከሰጠቻቸው የቪዛ መጠን የአልጄሪያንና ሞሮኮን በግማሽ የቱኒዚያን ደግሞ አንድ ሶስተኛው እንዲቀነስም ነው ትእዛዝ ያስተላለፉት። እንደ ጎርጎራውያን አቆጣጠር በ2019 ዓ ም ፈረንሳይ 275000 ለሚሆኑ አልጄሪያውያን የቪዛ አገልግሎት እንደሰጠች ታውቋል። ሞሮኮ እና አልጄሪያ የፈረንሳይን ውሳኔ ተገቢ ያልሆነ በማለት ክፉኛ ነቅፈውታል። በዛምቢያ የኮፐርቤልት ግዛት አስተዳደር ሚኒስትር ከ200 በላይ የቺንጎላ ከተማ ተማሪዎችን ባልታወቀ የኬሚካል ጋዝ መርዘዋል የተባሉ ተጠርጣሪ ወንጀለኞችንና ተባባሪዎቻቸውን በ24 ሰዓታት ውስጥ አድኖ ለፍርድ እንዲያቀርብ ለሀገሪቱ ፖሊስ ጥብቅ ትዕዛዝ አስተላለፉ። ኤፍኤፋ ካናል በዘገባው እንደገለጸው በግዛቲቱ የጎያንታሺ የቴክኒክ ተማሪዎች ላይ ባለፈው ሰኞ የጋዝ ብክለት አደጋ ከደረሰ በኋላ አቅላቸውን የሳቱና የሕመም ምልክት የታየባቸው ተማሪዎች በፍጥነት ወደ ሆስፒታል የተወሰዱ ሲሆን አራቱ ተማሪዎች አሁንም በጽኑ ህክምና ክፍል ህክምና ክትትል እየተደረገላቸው ነው ተብሏል። አዲሱን የሀገሪቱ መንግስት መልካም ሰብዕና ለማጠልሸት የተጠነሰሰ ሴራ ነው ያሉት ሚኒስትሩ ኤሊሳ ማታምቦ በጉዳቱ ሰለባዎች የተሰማቸውን ጥልቅ አዘን በመግለጽ የወንጀል ድርጊቱን አጣርቶ ተጠርጣሪዎችን ለፍርድ ማቅረብ የመንግስት ዋና ትኩረትና ተቀዳሚ አጀንዳ ነው ሲሉ መግለጻቸውን ኤፌፋ በዘገባው አመልክቷል። ተማሪዎቹ የተበከሉበት ኬሚካልና ሙና ለተጨማሪ ምርመራ ወደ ዋና መዲናዋ ሉሳካ መላኩም ታውቋል። የጀርመኖቹ ዲ ታገስ ሳይቱንግና ሳይት ጋዜጦች የአውሮፓ ህብረት ከፍተኛው ፍርድ ቤት ባለፈው ረቡዕ በምዕራብ ሰሃራ ጉዳይ የሞሮኮ መንግስት ከህብረቱ ጋር የተፈራረመውን የግብርና ንግድና የአሳ ምርቶች የገበያ ውል እንዲሰረዝ መወሰኑን ዘግበዋል። ውሉ ሞሮኮ ከ40 ዓመታት በላይ በይገባኛል ከምትወዛገብበት የቀድሞ የስፓኝ ቅኝ ግዛት የምዕራብ ሰሃራ ራስ ገዝ ልዩ ልዩ ምርቶችን ለአውሮፓ ገቢያ እንድታቀርብ የሚያስችላት ነበር። እንደ ጎርጎራዊያኑ አቆጣጠር ከ1975 ዓ ም ጀምሮ የነፃነት ትግል የጀመረው ፖሊሳሪዮ ግንባር የተሰኘው ሸማቂ ኃይል በ1982 ዓ ም ላቋቋመው ዲሞክራቲክ አረብ ሳህራዊ ሪፐብሊክ የተሰኘው የምዕራባዊት ሳህራ መንግስት የአፍሪካ ህብረት እውቅና መስጠቱን ተከትሎ ሞሮኮ በብስጭት ራሷዋን ከህብረቱ ለ30 ዓመታት ማለትም እስከ 2017 ዓ ም ድረስ ማግለሏ ይታወሳል የአውሮፓ ህብረት ፍርድ ቤትም የፖሊሳሪው ግንባር የምዕራብ ሳህራ ግዛት ዜጎች ዓለም አቀፍ ውክልና ያለው አስተዳደር ነው ሲል ውሳኔውን አጽንቶታል እንደ ጎርጎራውያኑ አቆጣጠር በ2018 ዓ ምትም የህብረቱ የመጀመሪያው ደረጃ ፍርድ ቤት ሞሮኮና የአውሮፓ ህብረት የተፈራረሙት የአሳ ምርቶች ገበያ ውል የምዕራብ ሰሐራን ግዛት የውሃ አካል የሚያጠቃልል ሊሆን አይገባም ሲል ቢወስንም ሞሮኮ ግን በማዕድን ሀብት የበለጸገውን ምዕራብ ሰሐራ የግዛቷ አካል መሆኑን በመግለጽ ማናቸውም በግዛቷ አንድነት ላይ የሚቃጣን ጣልቃ ገብነት እንደማትቀበል አስታውቃ ነበር። በአውሮፓ ህብረት የፖሊሳሪዮ ተወካይ ኦቢ በሽር የሉክሰምበርጉ የአውሮፓ ህብረት ፍርድ ቤት ምዕራብ ሰሐራ የሞሮኮ አካል አይደለችም ሲል ሲል ውሉን ውድቅ ማድረጉ ታላቅ ድል ነው ሲሉ ደስታቸውን ገልጸዋል። አድማጮቻችን የዛሬው ዝግጅታችን በዚያው በቃ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እንዳልቃቸው ፈቃደ ከፍራንክፈርት በዚሁ ይሰናበታችኋለሁ። ደህና ሁኑ።